the voice of america e -E. you ya America radio the በዋሽንግተን ዲሲ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የሰኞ ሐምሌ 20 2012 ዓ ም ፕሮግራማችን አሁን ጀመረ። ምንም አይነት ጣልቃ ገብነት የለም። በስራችን ላይ ቢኖርም አንቀበልም። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ለዝግጅት ክፍላችን ከሰጡን ቃለ መጠይቅ የተቀነጨበ ነው ያሰማ ናችሁ በስር ላይ ያሉ ታዋቂ የፖለቲካና የሚዲያ ሰዎችን ይዞታ መመልከት እንደቻሉና አያያዛቸውም ከደረጃ በታች የሚያሰኝ እንዳልሆነ ገልጸውልናል። በተቋማቸው የሰሞኑ እንቅስቃሴ ዙሪያ የሰጡንን ቃል በምሽቱ አብይ ርዕስ እናቀርበዋለን። ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ቆንጅ ይታየ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። ልዩ ልዩ ወቅታዊ ዘገባዎችና ቅንብሮችን ይዘን ከእናንተ ጋር እስከ አራት ሰዓት ድረስ እንቆያለን። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ ከዓለም ዙሪያ የተጠናቀሩ ዜናዎች ካዳነች ፍስሐዬ እንደምናመሻችሁ፣ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ምክር ቤት የረጅም ጊዜ አባልና የሲቪል መብቶች አንበሳ የነበሩት ጆን ሉዊስ ዛሬና ነገ በሀገሪቱ ከሚሰጡት ከፍተኛ ክብሮች አንዱን በማግኘት አስከሬናቸው በምክር ቤቱ ይቀመጣል። ጆን ሉዊስ ለአንድ ዓመት ያህል ከፍተኛ ደረጃ ላይ በደረሰ የጣፊያ ካንሰር ሲሰቃዩ ከቆዩ በኋላ ባለፈው ሳምንት በሰማኒያ ዓመት ዕድሜያቸው አረፉ። አስከሬናቸው የጆርጂያን ሕዝብ ወክለው ለ32 ዓመታት ያህል ባገለገሉበት የዩናይትድ ስቴትስ ምክር ቤት ይታያል። የኮቪድ-19 ቫይረስ መዛመትን እሳቤ ውስጥ በማስገባት ህዝቡ አስፈላጊውን የአካል መራራቅ መመሪያን በጠበቀ መልኩ ሟቹን ጆን ሊውስን ለመሸኘት እንዲችል አስክሬናቸው በምክር ቤቱ ህንፃ ደረጃዎች ከፍተኛው ላይ ይቀመጣል። የክፍለ ግዛታቸው ህዝብ ለመጨረሻ ጊዜ እንዲሰናበታቸው ሲባል የሊውስ አስክሬን ትላንት በሞንጋመሪ አላባማ ምክር ቤት ተቀምጠውሏል። የጆን ሊውስ አስከሬን ዛሬና ነገ በምክር ቤቱ ህንፃ ከቆየ በኋላ በመጪው ረቡዕ በጆርጂያ መዲና አላባማ ምክር ቤት ይታያል። በመጪው ሐሙስ ቄስ ማርቲን ሉተር ኪንግ ይሰብኩበት በነበረ የባፕቲስት ቤተ ክርስቲያን የቀብር ስነ ስርዓታቸው ይፈጸማል። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ 7900 ሰዎች የኮቪድ-19 የላቦራቶሪ ምርመራ ተደርጎላቸው 579 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር ዛሬ አመሻሽ ላይ በፌስቡክ ገጹ አስታውቋል። በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎች ቁጥር 14547 ደርሷል። በዛሬው ዕለት የአምስት ሰዎች ሕይወት በኮሮና ቫይረስ ሳቢያ ማለፉንም የሚኒስቴር መስሪያ ቤቱ ጨምሮ አስታውቋል። የኬንያው ፕሬዚደንት ኡሁሩ ኬንያታ መንግስት በሀገሪቱ እየተስፋፋ የመጣውን የኮሮና ቫይረስን ለመቆጣጠር ውሳኔ አሳልፏል። ፕሬዚደንት ኬንያታ ዛሬ ለኬንያውያን ባደረጉት ንግግር በበላ ሀገሪቱ የአልኮል መጠጥ በማህበራዊ መሰብሰቢያ ቦታዎች እንዳይሸጥ በአዋጅ አግደዋል። ገልሞ ዳዊት ዝርዝር ዘገባ አለው። የኮሮና በሽታ በኬንያ የመስፋፋት አዝማሚያ በማሳየቱ ዛሬ ፕሬዚዳንት ኬንያታ ሌላ ውሳኔ አሳልፈዋል። ኬንያታ የአገሪቱ ግዛት አስተዳደር ኃላፊዎች ተወያይተው አጽድቀዋል የተባለውን ውሳኔ ለኬንያውያን ሲያብራሩ በመላው ኬንያ ከዛሬ ጀምሮ በጭፈራ ቤቶችና በምግብ ቤቶች የአልኮል መጠጦች እንዳይሸጡ ታግደዋል ብለዋል። በመላው አገሪቱ ተፈጻሚ እየሆነ ያለው የሰዓት እላፊ ገደብ ለሚቀጥሉት ሰላሳ ቀናት አሁንም እንዲቀጥል ተወስኗል። ከዛሬ ምሽት ጀምሮ በኬንያ የሚገኙ የመጠጥ ቤቶችና ሬስቶራንቶች ለሚቀጥሉት ሰላሳ ቀናት የአልኮል መጠጦችን እንዳይሸጡም ታግደዋል ብለዋል ኬንያታ። ዜር ሻል ቢ ኖ ሴል ኦፍ አልኮሆሊክ ቢቨሬጅስ ኦር ድሪንክስ ኢን ኢተሪስ ኤንድ ሬስቶራንትስ አክሮስ ዘ ቴሪቶሪ ኦፍ ዘ ሪፐብሊክ ኦፍ ኬንያ ኬንያታ አክለው በፊት ባስተላለፉት ማሻሻያ የምግብ ቤቶች እስከ ምሽቱ ሦስት ሰዓት መስራት የሚፈቅደውንም ድንጋጌ አሻሽለው ከዚህ በኋላ በአንድ ሰዓት እንድዘጉ አዘዋል። እግዳውን ጥሰው የተገኙ የንግድ ተቋማት ፈቃዳቸው እስከናካተው እንደሚሰረዝ የኬንያ ፖሊስ የተሻሻለውን ድንጋጌ ለሁሉም የአገሪቱ ዜጎች እኩል እንዲያስፈጽምም ትዕዛዝ ሰጥተዋል። ኬንያ እንደ ጎረጎሳውያን ዘመን አቆጣጠር ከኦገስት 1 2020 ጀምሮ አየሯን ለዓለም አቀፍ በረራ እንደምትከፍት የገለጸች ስትሆን ለዚህም የኢትዮጵያ አየር መንገድን ሳያካትት አምስት የዓለም አቀፍ አየር መንገዶች የበረራ ፍቃድ ማግኘታቸውን የአገሪቱ መገናኛ ብዙሀን ዘግበዋል። ዛሬም የኬንያ ጤና ሚኒስቴር በኬንያ 440 ሰዎች በኮሮና ቫይረስ መጠቃታቸው በምርመራ መረጋገጡን ይፋ አድርገዋል። ለአሜሪካ ድምፅ ገልሞዳይት ከናይሮቢ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዓለም ዙሪያ ያሉት መንግስታት ወደ 650 ሺህ የሚጠጉ ሰዎች ህይወት ያጠፋውን ኮቪድ-19 ለመታገል በሚጥሩበት በአሁኑ ወቅት ቪየትናም ዳናን ከተባለው አካባቢ ጎብኚዎችን እያስወጣች መሆኗ ተዘግቧል። በዛው አካባቢ ብዙ በቫይረሱ የተያዙ ሰዎች ከተገኙ በኋላ ነው እርምጃውን የወሰደችው ተብሏል። አብዛኞቹ ከሀገሪቱ ዙሪያ የሆኑት 80 ሺህ ጎብኚዎችን ከአካባቢው ለማስወጣት ቢያንስ አራት ቀናት ሊወስድ እንደሚችል የሀገሪቱ መንግስት ገልጿል። ቪክቶሪያ የተባለችው የአውስትሬሊያ ደቡብ ምስራቅ ከተማ ባለስልጣኖች ዛሬ 532 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ይህም ከምን ጊዜም የበዛ እንደሆነ ገልጸዋል። በዚሁ ምክንያትም የመንቀሳቀስ እገዳው በፊት ከታቀደው የስድስት ሳምንታት ጊዜ ሊረዝም እንደሚችል ጠቁመዋል። በተቀሩት የሀገሪቱ ክፍሎች አዲስ የቫይረሱ በሽተኞች እንዳልተገኙ፣ አዲስ በሽተኞች ያሉት በቪክቶሪያና ኒው ሳውት ዌልስ መሆኑ ታውቋል። ዩናይትድ ስቴትስ ውስጥ ከአራት ነጥብ ሁለት ሚሊዮን በላይ የኮቪድ-19 በሽተኞች ያሉ ሲሆን ትላንት 55 ሺህ አዲስ የቫይረሱ በሽተኞች ተገኝተዋል፣ ከ500 በላይ ደግሞ በሞት እንደተለዩ ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ዩናይትድ ስቴትስ በቫይረሱ በሽተኞችና በሙታኑ ብዛት ከዓለም ቀዳሚ ቦታ መያዟ ቀጥሏል። ስፓኝ ለጎብኚዎች ክፍት መሆኗን ትላንት አስታውቃለች። ለሀገር ውስጥም ሆነ ለውጭ ጎብኚዎች አስተማማኝ ሁኔታ መኖሩን ገልጻለች። በተያያዘ ዜና ሞደርና የተባለው የባዮቴክኖሎጂ ኩባንያ አንድ አዲስ የኮሮና ቫይረስ ክትባት መድኃኒት በሰላሳ ሺህ ጎልማሶች ላይ ሙከራ መጀመሩን አስታውቋል። ከብሔራዊ የአለርጅና የተላላፊ በሽታዎች ተቋም ጋር በመተባበር ሙከራው ዛሬ የተጀመረው በሳቫና ጆርጂያ መሆኑን ኩባንያው አስታውቋል። ሳቫና በሀገሪቱ ዙሪያ ካሉት በርካታ የሙከራ ቦታዎች አንዱ ነው ተብሏል። የቫይረሱ ክትባት እንዲሞከርባቸው ከቀረቡት ሰዎች ግማሾቹ እውነተኛው ክትባት እንደሚሰጣቸው፣ የተቀሩት ግን የውሸት ክትባት እንደሚከተቡ አሶሽትድ ፕሬስ የዜና አገልግሎት ዘግቧል። ሞደርና እስካሁን ባለው ጊዜ ባደረጋቸው የክትባቱ መድኃኒት ሙከራዎች ጠንካራ የመከላከል ምላሽ ማሳየቱን በያዝነው ወር ቀደም ሲል አስታውቋል። ድካምን፣ ራስ ምታትን የብርድ ብርድንና የሰውነት መቀጥቀጥን የመሳሰሉት ቀለል ያሉ የጎንዮሽ ስሜቶች ማስከተሉንም መጥቀሱ አልቀረም። ሁለት ሌሎች የሙከራ ክትባቶችም በሰዎች ላይ ተሞክረው ጠንካራ የመከላከል ምላሽ ማሳየታቸውን ቢያዝነወር በላንሰት በተባለው ስለ ሕክምና ጉዳይ የሚዘግብ የብሪታንያ መጽሔት ላይ የወጣ ጥናት ጠቁሟል። አንደኛው የክትባት መድኃኒት የተሰራው በብሪታንያ ኦክስፎርድ ዩኒቨርሲቲ እና በብሪታንያ የስዊድን መድኃኒት ኩባንያ አስትራዜንካ ትብብር ሲሆን ሁለተኛው የክትባት መድኃኒት ደግሞ ካንሲኖ ባዮሎጂክስ በተባለው የቻይና የባዮቴክኖሎጂ ኩባንያ መሆኑ ታውቋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት። አዳነችን ለዜናዎቹ አመሰግናለሁ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ርስ በ25 ሜትር ባንድ በ11695፣ በ12105፣ በ12140 ኪሎ ርስ በናይል ሳት ደግሞ ቪኦኤ 24 ላይ የሚተላለፍላችሁ ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 943 ላይ በቀጥታ ታገኙናላችሁ። አሁን የዕለቱ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ የድምፃዊ ሀጫሉ ሁንዴሳን ሞት ተከትሎ በኦሮሚያ ክልል በሚገኙ ወደ አርባ የሚጠጉ ወረዳዎች በተፈጠረ ሁከት ከ150 በላይ ሰዎች ሕይወት መቀጠፉን በርካታ የግልና የመንግስት ተቋማትን መውደማቸውን የኦሮሚያ ክልል ፖሊስ ኮሚሽን ከጥቂት ሳምንታት በፊት ማስታወቁ ይታወሳል። የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ በባለስልጣናትና በዜና ተቋማት ከተገለጸው ወዲያ የደረሰውን የሰብአዊ መብት ጥሰት የሚመረምር ቡድን ወደ ስፍራዎቹ ማሰማራቱን ይፋ አድርጓል። የተቋሙ ዋና ኃላፊ ዶክተር ዳንኤል በቀለ ከአሜሪካ ድምፅ ጋር ባደረጉት ቆይታ በእስር ላይ የሚገኙ ታዋቂ የፖለቲካና የሚዲያ ሰዎችን ይዞታ ለመመልከት እንደቻሉና አያያዛቸውም ከደረጃ በታች ነው የሚያሰኝ አለመሆኑን ተናግረዋል። በተያያዥ ጉዳዮች ዙሪያ ከዶክተር ዳንኤል በቀለ ጋር አጭር ቆይታ ያደረገው ሀብታሙ ስዩም አስቀድሞ የተቋማቸውን ሰሞነኛ እንቅስቃሴ ባጭሩ እንዲያጋሩት ጠይቋል። ሶስት ዋነኛ ዋነኛ ስራ ዘርፎች አሉን ማለት እችላለሁ። ይህንን አሳዛኝ ክስተት በሚመለከት አንደኛው ይህ ግጭቱ የተከሰተባቸው እና የሰላም መደሰት የደረሰበት አካባቢዎች የደረሰውን የሰብአዊ መብት ጥሰት አይነት፣ መጠን፣ አዝማሚያ ምን እንደሚመስል ስልታዊ በሆነ መንገድ እና በበቂ ማስረጃ መመርመር እና መመዝገብ ነው። በተወሰነ መጠን በተለያዩ ሚዲያዎች የተዘገበ እና ሪፖርት የተደረገ ቢሆንም እኛ በኩል ግን ከሰብአዊ መብት አንጻር ምን ምን አይነት ሰብአዊ መብት ጥሰትን ያለው መጠኑ ምን ያህል ነው፣ አዝማሚያው ምንድን ነው የሚለውን ስልታዊ በሆነ መንገድ ለመመርመር ፍላጎት ስላለን፣ ይህም ደግሞ አስፈላጊ የሚሆንበት ምክንያት አንደኛ የአጥፊዎችን ተጠያቂነት ለማረጋገጥ፣ ሁለተኛ የተጎዱ ሰዎችን ለመጠገን ለመካስ ሶስተኛ ለወደፊትም ቢሆን እንዲያነት ነገር ደጋግሞ ከመከሰት የሚቀርበትን መንገድ ምክረ ሐሳብ ለመስጠት ተገቢ የሆነ ምርመራ እና ጥናት ማካሄድና መረጃዎች መሰብሰብ ስላለብን ይህንን ስራ የሚሰራ ተለያየ ቡድን ብዙ ቦታዎች ስለሆኑ ወደ ተለያዩ የአገራችን ክፍሎች አሰማርተናል። ይህ አንደኛው የስራ ዘርፋችን ነው። ሁለተኛው ከዚሁ ጉዳይ ጋር በተያያዘ ቁጥራቸው በርከት ያሉ ሰዎች በቁጥጥር ስር የዋሉ መሆኑ ይታወቃል። በድርጊቱ ውስጥ ሊኖራቸው ይችላል በሚባል ተሳትፎ ተጠርጥረው የታሰሩ ሰዎች ቢሆኑም ነገር ግን የታሰሩ ወይም የተያዙ ሰዎችም ብዙ ሰብዓዊ መብቶቻቸው መከበራቸውን ማረጋገጥ ስለሚያስፈልግ እሱን ክትትል እያደረግን ነው። በሌላ በኩል ደግሞ በተወሰኑ የተቃዋሚ ፖለቲካ ፓርቲዎች በተለይም ኦነግ እና አውፌኮን ብዙ አመራሮቻችን እና አባሎቻችን አላገባብ ታስረውብናል የሚል ቅሬታም እየቀረበልን ስለሆነ ከዛ አንጻር በአጠቃላይ አንደኛ የእስረኞች አያያዝ ምን ይመስላል? ሁለተኛ አላአገባቢ የታሰሩ ሰዎች ካለ ደግሞ እሱንም ክትትል ለማድረግ እና ምክር ሀሳብ ለመስጠት፣ ሁለተኛው የስራ ዘርፋችን ይህን የእስረኞች አያያዝ እና ጠቅላላ የእስር ሁኔታን በሚመለከት ክትትል ማድረግ ነው። ሶስተኛው የዳኝነት ስራ ሂደቱን ክትትል ማድረግ ነው። በእንግሊዝኛ ትራያል ሞኒተሪንግ ይባላል። አሁን የሚካሄደው የዳኝነት ስራ ሂደት የተጠርጣሪዎችን፣ የታሳሪዎችን፣ የተከሳሾችን መብት ያረጋገጠ የፍትሃዊ ዳኝነት ስርዓት መስፈርቶችን ያሟላ መሆኑን ለማረጋገጥ ስልታዊ የሆነ ክትትል ማድረግ ስለሚያስፈልግ ለዚህም አስፈላጊ ዝግጅት በማድረግ ላይ ነን ያለ ነው እና ዋነኛ ዋነኛ ስራዎቹ እነዚህ ሶስቱ በሰፊው የገለጽኳቸው ነው ማለት ይቻላል። ከዚህ በተጨማሪ ግን ደግሞ የተፈናቀሉ ንብረታቸው የወደመባቸው በመጠለያ ጣቢያ ያሉ ሰዎች ሁሉ አስቸኳይ ሰብአዊ እርዳታ ስለሚያገኙበት መንገድም ደግሞ እንዲሁ ክትትል እያደረግን እንገኛለን። ከክስተቱ ጋር በተያያዘ አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ እስክንድር ነጋ እና ሌሎች ተጠርጣሪዎች በእስር ላይ እንደሚገኙ ይታወቃል። የአያያዛቸው ሁኔታን ለመመልከት ችላችሁ ይሆን? በአያያዛቸው ላይስ ምን አይነት ማሻሻያ መደረግ አለበት በሚለው ላይ ከባለስልጣናት ጋር ወይም ከሚመለከተው አካል ጋር ለመነጋገር ችላችኋል? የጠቀስካቸውን ሰዎች ጨምሮ ሌሎች በርካታ ታሳሪዎችንም ባለፉት ጥቂት ሳምንታት ውስጥ በተደጋጋሚ አይተናል፣ ጎብኝተናል፣ አነጋግረናል፣ የእስር ቦታቸውን ተመልክተናል። ይህንን በሚመለከትም አንድ ሁለት አጠር አጠር ያሉ ሪፖርቶች አውጥተናል እና ፌስቡክ፣ ማህበራዊ ሚዲያ፣ ድረገጻችን ላይ ሪፖርቱ ስለሚገኝ እዛ ላይ ዝርዝሩን ለማየት ይቻላል። ግን በአጠቃላይ አነጋገር መጠነኛ የሆኑ የእስር አያያዝ ቅሬታዎች ከማጋጠሙ በስተቀር አጠቃላይ የእስር አያያዙ ከደረጃ በታች ሆኖ አላገኘነውም። እርግጥ ሁሉም የእስር ቦታዎች ላይ አያያዙ አንድ አይነት ባይሆንም፣ በአጠቃላይ አነጋገር ግን ተቀባይነት ደረጃ ያለው ነው ማለት ይቻላል። ነገር ግን ይህ አስተያየቴ የሚመለከተው እስካሁን የተመለከትናቸውን አዲስ አበባ ከተማ ውስጥ ያሉ ሶስት ቦታዎች ላይ ያደረግነውን ጉብኝት ነው። ሌሎች ብዙ ሰዎች በኦሮሚያ ክልል ያሉ የተለያዩ ከተሞች ውስጥ ታስረው እንደሚገኙ ይታወቃል። እነሱ ያሉበትን ሁኔታ ገና አልተመለከትንም፣ አላረጋገጥንም። ስለዚህ ይልቁንም በኦሮሚያ ክልል አንዳንድ ከተሞች ውስጥ የታሰሩ ሰዎች ቤተሰቦቻቸው ያሉበትን ሁኔታ አላወቅንም፣ የት እንዳሉ ማናውቅም ስላሉ የትንሽ አሳስቦናል። ምክረ ሀሳብም ሰጥተናል። ምክንያቱም ማንኛውም በቁጥጥር ስር የዋለ ሰው በተለይ በዚህ አሁን ባለንበት ሁኔታ አንጻር ለቤተሰቡ ወዲያውኑ ስልክ ደውሎ ያለበትን ቦታ እንዲያሳውቅ ሊደረግ ይገባልና ይህንን ያላደረጉ ፖሊስ አባላት በሙሉ በአስቸኳይ ይህንን እንዲያደርጉ እያሳሰብን ነው ያለ ነው። ግን አሁንም ገና ቤተሰቦቻቸው የት እንዳሉ ያላወቁ ታሳሪዎች ስላሉ በቅርበት የምንከታተለው ጉዳይ ነው። ከዛ በተረፈ አንድ ሁለት ሶስት ያህል ታሳሪዎች በታሰሩበት ወቅት ፖሊሶች ተገቢ ያልሆን አያያዝ ፈጽመውብናል፣ በጥፊ በካልቾ እርግጫ መተውናል ብለው ያጋጠመን ጉዳይ አለ ግን በእውነቱ እንደተመለከት ነው እንደ ስልታዊ በሆነ መንገድ በብዙ ታሳሪዎች ላይ የተከሰተ ችግር ሳይሆን እስካሁን በሰማነው መጠን ከሶስት ሰዎች ብቻ ነው የዚህ አይነት ቅሬታ የሰማነው። ከሌሎቹ ከአብዛኛዎቹ ታሳሪዎች በእስር ወቅትም ሆነ ወደ እስር ቤቶቹ ከገቡ በኋላ የዚህ አይነት ማናቸውም አይነት የአካላዊ ጥቃት የመደብደብ፣ የማሰቃየት ተግባር ተፈጽሞብናል የሚል አንድ ከነዚህ ከጠቀስኳቸው ሶስት ታሳሪዎች ውጭ ሌላ የገጠመን የለም። ሌላው ትልቁ ችግሩ አሁን በዚህ በኮሮናው ምክንያት ለታሳሪዎች ምግብ አቅርቦ፣ ልብስ ከቤተሰብ ማቅረብ ላይ ለጊዜው ትንሽ ገደብ ተጥሎ ስለነበረ ይህም ችግር እንደሆነ ተረድተናል። ሊሻሻል የሚችልበትን መንገድ ከእስር ቤቱ ጋር እየተመካከርን ነው። አንዳንዶቹ የእስር ቦታዎች ደግሞ ታሳሪዎቹ መጠን ቁጥራቸው ከፍ ያለመሆኑ አንዳንዱ ቦታ የፖዘቲቭ ኮሮና ቫይረስ ፖዚቲቭ የሆኑ ሰዎች መገኘታቸው ለታሳሪዎችና ለቤተሰቦች ከፍተኛ ስጋት እንደሆነ እንረዳለን። ግን የእስር ቤቶቹ አስተዳዳሪዎችም የበኩላቸውን ጥረት እያደረጉ ነው። ምርመራ ያደርጋሉ። ምልክት የታየባቸውን ወይም ደግሞ ፖዘቲቭ የሆኑትን ሰዎች ቶሎ ይለያሉ። አካባቢውን ዲስኢንፌክት ያደርጋሉ። የተቻለውን ያህል ጥረት እየተደረገ ነው። በአጠቃላይ አነጋገር አንዳንድ መጠነኛ ቅሬታዎች ነበሩ። እሱንም ከእስር ቤት አስተዳደሮቹ ጋራ እየተወያየን እንዲሻሻሉ እያደረግን ነው። አጠቃላይ አያያዙ ግን ከደረጃ በታች ነው የሚያሰኝ አይደለም። ዶክተር ዳንኤል እርስዎ የሚያስተዳድሩት የኢትዮጵያ ሰብአዊ መብት ኮሚሽን በቀደመ ታሪኩ የመንግስት ጣልቃ ገብነት እንደነበረበት የሚያሳዩ ፍንጮችና ወቀሳዎች ነበሩ። አሁን ላይ በምትሰሩት ስራ ከመንግስት የፍትህ አካላት አስፈላጊውን ትብብር እያገኛችሁ ነው ወይ? በነጻነት ስራውን እንድትሰሩ የሚያደርግ ሁኔታ አስተረጋግጧል ወይ? እርግጥ ነው እንዳልከው የዛ አይነት ታሪክ ነበረ በኢትዮጵያ ያለፉ የፖለቲካ አስተዳደር ዘመኖች አሁን ግን በስራችን ውስጥ አንደኛ ማንኛውም አይነት ጣልቃ ገብነት ከመንግስትም ሆነ ከሌላ ከማንኛውም ወገን ምንም አይነት ጣልቃ ገብነት የለም። በስራችን ላይ ቢኖርም አንቀበልም። ይህንን ተቋም ነፃ፣ ውጤታማ፣ ገለልተኛ ተቋም አድርጎ ለማቋቋም መንግስት የፖለቲካ ፈቃደኛነት እና ቁርጠኝነት አሳይቶ ለዚህ ስራ የሚረዱ ባለሙያዎችን በማሰባሰብ ሂደት ጀምረናል። ኮሚሽኑንም በአዲስ መልክ ለማቋቋም የሚያስፈልገው የማሻሻያ አዋጅ በቅርቡ በተወካዮች ምክር ቤት ጸድቋል። ብዙ ጥናቶች እያካሄድን ነው። ኮሚሽኑን ለአዲስ መልክ ለማዋቀር ለማደራጀት መጠናከር እግረ መንገድም ደግሞ ጎን ለጎን ዋናውን ተግባራችንና አላፊነታችንን በሚመለከት ስራችንን ቀጥለናል። በዚህ ስራ ውስጥ ከየትኛውም የመንግስት አካል ከየትኛውም አይነት ሌላ መንግስታዊ የሆነም ያልሆነ አካል ማንኛውም አይነት ጣልቃ ገብነት በስራችን ውስጥ አንደኛ የለብንም፣ ሁለተኛ ሊኖር ቢታሰብም እንኳን አንቀበልም። ስለዚህ ስራችንን በሙሉ ነጻነት እንደምናከናውን አምናለሁ። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኃላፊ ለነበረን ቆይታ በእጅጉ አመሰግናለሁ። ደህና ይዋሉ። እሺ ደህና ዋሉ፣ አመሰግናለን። ሀብታሙ ስዩምና እንግዳውን ዶክተር ዳንኤል በቀለን እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ የተለያዩ ቡድኖች በተለያዩ ጊዜያት ከኦሮሞ ውስጥ ጠማማውን በመጠቀም የኦሮሞን ሕዝብ መከራ ለማራዘም መሞከራቸውን እና አሁንም ቢሆን የህወሀት ኃይል ኦነግሸኔ ብለው የጠቀሱትን ኃይል በመጠቀም ዳግም ሙከራ እያደረገ ነው ሲሉ የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ገለጹ። ህወሀት በበኩሉ ህዝብ ለሚጠይቃቸው ጥያቄዎች እከሌ ነው የላከህ ማለት አግባብ አይደለም ብሏል። ሙክታር ጀማል ዝርዝሩን ልኳል። የኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ ሐምሌ 18 እና 19 ባካሄደው 12ኛ መደበኛ ጉባኤ የ2012 የመንግሥት የሥራ አፈጻጸምንና የ2013 አብይ አቅጣጫዎች ያለውን አቅርቦበታል። ባለፉት ሁለት ዓመታት የተገኘው ለውጥ በተለይ ይህ ምክር ቤት ታግሎ ያመጣው ነው ያሉት የኦሮሚያ ብሔራዊ ክልላዊ መንግሥት ርዕሰ መስተዳደር አቶ ሽመልስ አብዲሳ ለውጡ የግል ጥቅማቸውን ለሚያሰሉ አካላት ካልሆነ በስተቀር ብዙ ድሎችን አስመዝግቧል ብለዋል። የኦሮሞ ሕዝብ ከፍተኛ መስዋዕትነት ያገኘውን ድል ለመመንተፍ የሚንቀሳቀሱ ያሏቸው ከውጭና ከውስጥ በመቀናጀት የለውጡን ሂደት ፈታኝ በማድረግ ላይ ይገኛሉ ሲሉ ተናግረዋል። ት ጄቁም ሰፊ በዲዳን ሌቦች በብጥብጥና በጥፋት ስርቆታቸው እንዲደበቅላቸው የሚጥሩ ተንኮል የሚሸርቡ በዘጠኝ ቢላዋ የሚበሉ ናቸው። የትላንትናውንም መንግስት የዛሬውንም መንግስት ነገ የሚመጣን አምስት አስር መንግስታትንም የሚጠባበቁ እንደዚህ አይነቶቹን አለምንም ይቅርባይነት ከውስጣችን ጠርገን እናስወጣለን። እንደዛ አይነት ሰዎች ቦታቸው እዚህ ስላልሆነ ቦታቸውን እናበጅላቸዋለን። እንደዛ ሀያ ቦታ የሚቆሙ ሰዎች ሁሉም የሚያምራቸው ሰዎች ከሌብነት አልፈው ለወተት ሲሉ ለጊደር ሲሉ ላሚቷን የሚያርዱትን እነሱ የህዝባችን ጠላቶች ስለሆኑ የሚበጃቸውን ቦታ እናዘጋጅላቸዋለን ነው ያሉት አቶ ሽመልስ። የኦሮሞ ብሔርተኝነት የሚለካው በህዝብ ስም እየማሉ የህዝብን ሀብት በመበዝበዝ ሳይሆን ያለውን እድል በሙሉ በመጠቀም ህዝብን ወደፊት በማሻገር ነው ያሉት አቶ ሽመልስ ባለፉት ጊዜያት ኦሮሞን ሲበድሉና ሲበዘብዙ የነበሩ ኃይሎች ከኦሮሞ ውስጥ የመለመሏቸው ፈረሶች እየጋለቡ ነው ሲሉ ኦነግሸኔ ብለው የጠሩትንና ህወሀትን ጠቅሰዋል። ሄሬንመት ኦሮሞ ፈርደ ብራትን ኩምኖተ ፍኤ ፊዴ ህሬ ኦሮሞ ዱበት ደብሱ ደንደው የኦሮሞ ህዝብ ዕጣ ፈንታ በሌሎች ኃይሎች ተጭኖ በሚሄድ ፈረስ ወደኋላ ሊመለስ አይችልም። ከዚህ በኋላም አይኖርም። ቲፒልፍ ሀገር ሽጦ ሀገር በልቶ ሀገር አፍርሶ በፍቅርና በይቅርታ መንገድ ወደ ሰላም እንዲመጡ ቢጠየቁም ሰላማዊው መንገድ አስጠልቶት ጠላትነቱን ቀጥሎበታል። ከኦሮሞ ውስጥ ኦነግሸኔ የሚባለውን ቡድን በመጠቀም ዳግም ድል ለማግኘት ሌት ተቀን እየሰራ ይገኛል። ይህ ኃይል አንድም እውነታ ስለሌለው የኦሮሞ ህዝብ ምንም እድል አይሰጠው፣ ፈጣሪም እድል አይሰጣቸውም ነው ያሉት አቶ ሽመልስ ሁለት ርዕሰ መስተዳደሩ በስም የጠቀሷቸውን በተመለከተ ኦነግሸኔ ብለው ከጠሩት ወገን ያገኘነው መልስ የለም። ህወሓትን በተመለከተ የድርጅቱ ስራ አስፈጻሚ አባል አቶ ጌታቸው ረዳ ተከታዩን መልስ ሰጥተዋል። የኦሮሚያ ፈረስ ጋልቦ የሚጠቀሙ ሰዎች ከነበሩ ከአሁን በፊት የመጀመሪያው ተጠያቂ ፈረስ ሆነው ያገለገሉ የመጀመሪያው ተጠያቂ ለምሳሌ አቶ ሽመልስ የሚመሩት መንግስት ከአሁን በፊት እንደሚለው ህወሓት ጋልቦ ከሆነ እነሽመልስ ነበሩ ፈረሶቹ። ማለት የራሳቸው ጉዳይ ነው። የሚያስተዳድሩት እነሱ ናቸው። ኦሮሚያ አሳት ያስተዳድር የነበረ አካል አይ እገሌ ብሎ ነው ካለ ያኔ ጥፋት ነው። አሁንም ኦሮሚያ ውስጥ ለሚፈጠር ማንኛውም እንቅስቃሴ የኦሮሚያ ክልል መንግስት የኦሮሚያን ህዝብ ጥያቄ መልሶ ሰላምና መረጋጋትን የመፍጠር ኃላፊነት የኦሮሚያ መንግስት የሆነ ሀይል ኦሮሚያ ውስጥ በዚህ ደረጃ የተደራጁ ቡድኖችን እንደፈለገ ማሽከርከር የሚችልበት ኢንቫይሮንመንት ከተፈጠረ በዋናነት ስህተቱ ኃላፊነቱን ያልተወጣው መንግስት ስህተት ነው ተብሎ ነው መቀመጥ ያለበት። ከምንም ነገር በላይ ግን ህወሀትን መውቀስ ትቶ እና ህወሀት ዲፌንድ የሚያደርገው ነገር የለም እዚህ ውስጥ እኔ በግሌ ማምነው እንደ ህወሀት አመራር አይዊሽ የኦሮሞ ኃይሎችን አሁን ጭቆናን ለመታገል ስርዓት ለማፍረስ የሚደረጉ እንቅስቃሴ ለማስቆም በሚያደርጉት ትግል አስተዋጽኦ ባረግ ደስታውን አልችለውም። የሚያሳዝነው እንደዛ አቅሙም የለንም ርቁ ቦታ ክልላችንን እያስተዳደሩ ከመስተቀር በዚህ ደረጃ እዚህ ገባ የሚባል ነገር ልንሰራ የማንችል መሆኑን አሳምረው ያውቁታል። ኢፒኤልፍ ያላረገውን አላረኩም ብለው ሲከራከር ጊዜውን አያታል። የሚያሳዝነኝ የኦሮሞ ወጣትን ጥያቄ እገሌ ሰጥቶ ነው እንጂ ግብፅም እኮ ይጨምሩበታል ከፌለ ነው እንጂ ጥያቄ የለህም የሚለው የኦሮሚያ መግለጫ ሆኖ መውጣቱ አንድ ነገር ሆኖ የኦሮሚያ ኦሮሞ ውስጥ ያሉ የፖለቲካ ድርጅቶችን በሙሉ እስር ቤት አጉረህ ዜጎችን አስረህ፣ ገለህ አይ ተጠያቂው ሌላ ነው የሚለው አንደኛ እናስተዳድረዋለን ለሚሉት የኦሮሞ ህዝብም ጭምር ያላቸውን ንቀት ነው። የመድረክ ሊቀመንበር ፕሮፌሰር መረራ ጉዲና በበኩላቸው ችግሮች ሲፈጠሩ ወደ ሌላ ጣት ከመቀሰር ይልቅ ወደ ውስጥ መመልከት ለሀገር ህመም መዳኛ ሊሆን ይችላል ብለዋል። በኢትዮጵያ ስርዓተ መንግስት ውስጥ የተለመደው የመካሰስ እና የመጠላለፍ ሂደት መፍትሄ አያመጣም ያሉት ፕሮፌሰር መረራ በሀገሪቱ ችግር ላይ የሚመክር ብሔራዊ መግባባት ያስፈልጋል ሲሉን መክረዋል። ኢትዮጵያ ላለፉት ሀምሳ አመታት የተጓዘችበት መንገድ ሀገሪቷ ከአንድ ቀውስ ወደ ሌላ ቀውስ ከዛ ወደ ቀውስ እየተሸጋገረች የኖረችበት መንገድ ያንን የሚፈታ ብሔራዊ መግባባት መፍጠር አልቻለም። ግን የኢትዮጵያ ታሪክ እስካሁን የፖለቲካ ላለፉት ሀምሳ አመታት የቆየንበትን ፖለቲካ ታሪክ ከመጉሱ እስከ ኢህአዴግ ድረስ ተምትኖ አሁንም ቢሆን ለውጡ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ቆሟል። ይህንም ተጋግዞ ማሻገሩ ይጠቅማል ነው ግን አሁን ባለንበት ሁኔታ ከመካሰስ ያለፈ ቁጭ ብለን የመነጋገር የመደጋገር የመመካከር በዚህ መሰረታዊ የሆነ የለውጥ ጥያቄ ላይም ተጋግዞ ተባብሮ እንዴት የኦሮሞ ህዝብ የመጡ ጥያቄንም ከአጠቃላይ የኢትዮጵያ ህዝቦች የመብት ጥያቄ ላይ እንመልሳለን የሚለው ጥያቄ ላይ አንድ ካልደረዝ እነሱም በመክሰሱ ብቻ የምናልፈው ጥያቄ አይደለም ማለት ነው። የጨፌ የኦሮሚያ ጉባኤ የተለያዩ ሹመቶችንና የ2013 በጀትን በማጽደቅ ተጠናቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። ዶክተር ጀማልን ለዘገባው አመሰግናለው። የአማራ ክልል ምክር ቤት መደበኛ ጉባኤም በዛሬው እለት ተጀምሯል። ምክር ቤቱ በዛሬው ውሎ የክልሉን ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች አፈጻጸም ገምግሟል። የባህር ዳር ዘጋቢያችን አስቴር ምስጋናው የክልሉ ርዕሰ መስተዳድር አቶ ተመስገን ጥሩነህ የተናገሩትን ጠቅሳ ተከታዩን ዘገባ አስተላልፋለች። ክልል ምክር ቤት መደበኛ ጉባኤውን ዛሬ ጀምሯል። የበጀት አመቱን የአስፈፃሚ አካላት የስራ አፈጻጸም የሚገመግመውን ሪፖርት ያቀረቡት የክልሉ ርዕሰ መስተዳደር አቶ ተመስገን ጥሩነ ክልሉ በኢኮኖሚያዊ ማህበራዊ፣ እና ፖለቲካዊ ጉዳዮች ያስመዘገባቸውን ውጤቶች አቅርበዋል። በአቶ ተመስገን ሪፖርት መሰረት አብዛኛዎቹ አፈጻጸም አመርቂ እንዳልሆኑ ተናግረዋል። ለአፈጻጸሙ እንቅፋት ነው ያሉት ደግሞ የኮሮና ቫይረስ መከሰት ነው። እንደ ርዕሰ መስተዳደሩ ገለጻ በክልሉ ወርቃማ በሚባል ደረጃ የተሰራ ስራ እና ደህንነት ዙሪያ ነው ብለዋል። የፖለቲካ አመራሩ የሀገር ሽማግሌዎችና የጸጥታ ኃይሉ ተናበው በሰሩት ስራ ህገ ወጣ አደረጃጀቶች ወደ መስመር ገብተዋል። የማንነትን ጥያቄ ሽፋን በማድረግ ክልሉን ለማተራመስ የተሰራው ሴራም ከሽፏል ብለዋል። ክልሉን የትርምስ ቀጠና ለማድረግ ከሚንቀሳቀሱ የጥፋት ኃይሎች መካከል በተለይም የማንነት ጥያቄዎችን ሽፋን በማድረግ የቅማንት ኮሚቴ ነኝ በሚል ከአማራ ጠል ኃይሎች ጋር በመቀናጀት ሁከትና ብጥብጥ እንዲባባስ በማድረግ ትምህርት ቤቶች እንዲዘጉ፣ ህዝብ ማመላለሻ ትራንስፖርት እንዲቋረጥና በከተሞች ነውጥ በመፍጠር ንብረት እንዲወድም ተግተው ይሰሩ የነበሩ የጥፋት ኃይሎች በመረጃና ማስረጃ በመታገዝ በቁጥጥር ስር ለመዋል ተከታታይ ስራዎች ተሰርተዋል። በአማራና በቅማንት የሃይማኖት አባቶች፣ የአገር ሽማግሌዎች፣ በአመራሩና በሚመለከታቸው የባለድርሻ አካላት ጋር በመቀናጀት እርቀ ሰላም እንዲፈጠር ተደርጎ ችግር ሲፈጥሩ የነበሩ ሶስት መቶ ሰማኒያ ሰባት ሰዎች በይቅርታ አዋጁ መሰረት በምህረት እንዲገቡ በማድረግ አንጻራዊ ሰላምና መረጋጋት ለመፍጠር ተችሏል። በህገ ወጥ አደረጃጀት ተደራጅተው ከነበሩ ውስጥ 215 በምህረት እና 405 ሰላማዊ በሆነ መንገድ እጅ እንዲሰጡ ሲደረግ ፈቃደኛ ያልነበሩ 686 ግለሰቦች ደግሞ በኃይል እጅ እንዲሰጡ በማድረግ ህግና ስርዓት የማስከበር ስራ ተሰርቷል። በአጎራባች ክልሎች የህዝቦችን የእርስ በርስ ግንኙነት ለማጠናከር እና በሰላም ጉዳይ ህዝቡን ባለቤት ለማድረግ በየደረጃው በርካታ መድረኮች በመፍጠር አምስት ሺህ አንድ መቶ ሀምሳ ተሳታፊዎች በተገኙበት በአዋሳኝ አካባቢዎች ስለሚነሱ ችግሮችና መፍትሄዎች ላይ ውይይት ተደርገዋል። ሁሉን አቀፍ ስራዎች ከአጎራባጭ ክልሎች ጋር የአመራር ለአመራርና የህዝብ ለህዝብ መልካም ግንኙነቶች ለመፍጠር በርካታ ጥረቶችም ተደርገዋል። በተለይም በቤንሻንጉል ክልል የተፈናቀሉ የአማራ ተወላጆችን ወደ ነበሩበት አካባቢ በመመለስ በኩል የተሰራው ስራ ውጤታማ ነበር። በሌላ በኩል ደግሞ ትህነግ አሁንም የሀሰት መረጃ ህዝብን ለማደናገር ሆን ብሎ እየለቀቀ ለዘመናት በአብሮነት ይኖር የነበረውን የቅማንትና የአማራ ህዝብ አሁንም ወደ ግጭት እንዲያመራ እየሰራ መሆኑ እንዲሁም ለዘመናት በክፉም ሆነ በደጉ አብረው የኖሩት በስጋም በደምም የተጋመዱና የተዋደዱ የአማራና የትግራይ ህዝቦች ለማጋጨት በአማራ አዋሳኝ የትግራይ ክልሎች አካባቢዎች የተለያዩ የጠብ አጫሪነትና ትንኮሳ ተግባራት እያከናወነ ይገኛል ይህን ትንኮሳና ጠብ አጫሪነት እኩይ ተግባር ፈር ለማስያዝ የሚመለከታቸው አካላት ሁሉ እንዲገነዘቡ እንፈልጋለን ለዚህም ህዝባችን የትኛውንም የክልሉን ቀናይና ራስን የመከላከል ተግባር እንዲደግፍ እያሳሰብኩ ይህንን መፈጸም ተቀዳሚ ተግባራችን እንደሆነ ለዚህ ለተከበረው ምክር ቤት ለመግለጽ እፈልጋለሁ። ርዕሰ መስተዳደሩ አቶ ተመስገን ይህንን ይበሉ እንጂ በህወሓት ላይ የሰነዘሩትን ትችት አላብራሩትም። አቶ ተመስገን ከኮሮና ቫይረስ ጋር በተያያዘ በክልሉ የተሰራው ስራ አበረታች መሆኑን ጠቁመዋል። በተለይ ከክልከላዎች ጋር ተያይዞ የአምራች ዘርፉ እንዳይቆም መደረጉ በክልሉ ሊመጣ የሚችለውን ማህበራዊ ቀውስ ማስቀረት ተችሏል ብለዋል። የቫይረሱን ስርጭት ለመግታት ሲባል የሚወሰዱ የክልከላ እርምጃዎች የሚፈጥሯቸውን ማህበራዊ ጫና ለመከላከል ከተወሰዱት ጉልህ እርምጃዎች አንዱ የአምራች ዘርፍ በተለይም የግብርናና የአምራች ኢንዱስትሪ እንቅስቃሴዎች እንዳይቆሙ በማድረግ በቂ ምርት እንዲኖር ማረጋገጥ ነው። ለዚህም የግብርና የኢንዱስትሪና የኢንቨስትመንት ቢሮዎች በግንባር ቀደምትነት የምርት ሂደትን እንዳይስተጓጎሉ አድርገዋል። ምክር ቤቱ ዛሬና ነገ እያካሄደ ባለው አስራ አምስተኛ መደበኛ ጉባኤ የ2012 የእቅድ አፈጻጸም ግምገማ የ2013 ዋና ዋና ግቦችን ማስቀመጥና ልዩ ልዩ ሹመቶችን ያጸድቃል ተብሎ ይገመታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ አመሰግናለሁ። በቀጣዩ የመጽሔት ክፍለ ጊዜ ዘገባ አረና ትግራይ ለዲሞክራሲና ሉዓላዊነት በትግራይ ሊካሄድ የታገደው ምርጫ ኢ ህገ መንግስታዊ በመሆኑ አልሳተፍበትም ሲል አስታወቀ። ፓርቲው ያወጣውን የወቅታዊ ጉዳዮች መግለጫ አስመልክቶ የፓርቲውን የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴን አነጋግሮ ሙሉጌታ አጽበሀ ተከታዩን ከመቀሌ ልኮልናል። በትግራይ ክልል ከአስራ ሁለት ዓመታት በላይ ተቃዋሚ ፓርቲ ሆኖ የቆየው የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ በዛሬው ዕለት ባወጣው መግለጫ በ2002ና 2007 በተካሄዱ ሀገራዊና ክልላዊ ምርጫዎች መሳተፉን ገልጾ፣ እነዚህ ምርጫዎች ነጻና ፍትሐዊ ባይሆኑም ለሰላማዊ ትግል መስዋዕት በመክፈል የፖለቲካ ምህዳሩን ለማስፋት በማቀድ ነው እየተሳተፍኩት ብለዋል። ፓርቲው በመግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ህገ ወጥና ህገ መንግስት የሚጥስ በመሆኑ አረና አይሳተፍም ሲል አሳውቀዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴም መግለጫው መሰረት በማድረግ ጠይቀናቸው የትግራይ ክልል ገዢ ፓርቲ ህወሀት ህገ መንግስት በመጣስ ለብሔራዊ ምርጫ ቦርድ ብቻ የተሰጠ ምርጫ የማስፈጸም ስልጣን በመጣስ በህገ ወጥ መንገድ ምርጫ አስፈጻሚ አካል አቋቁሟል፣ የምርጫ ህግ አውጥቷል። በዚህ ሂደት ደግሞ ይህ ህገ መንግስታዊ ምርጫ አንሳተፍም ብለዋል። በአሁኑ ሰዓት በትግራይ ክልል ሊካሄድ የታሰበውን ምርጫ በተመለከተ ነው። ህወሀት አካሄዳለሁ እያለ ያለው ምርጫ ህገ መንግስታዊ ቅቡልነት የሌለው ነው። ይሄ ለማስታወቅ ነው እና በዚህ የኢትዮጵያ ምርጫ ዋናነት መመራት ያለበት ሀገር አቀፍ ምርጫ ቦርድ ነው፣ ሀገራዊ ምርጫ ቦርድ ነው። ይሁን እንጂ የትግራይ ክልል ገዥ ፓርቲ የሆነ ህወሀት መጀመሪያ በስራ አስፈጻሚ፣ ሁለተኛ ደግሞ ማዕከላዊ ኮሚቴ ስብሰባ ተሰብስቦ ምርጫ አካሂዳለሁ ብሏል። በመጀመሪያ ውሳኔው የተወሰነው በፓርቲ ነው፣ የፓርቲ ውሳኔ ነው። ወደ ምክር ቤት ተወስዶ ጫና ተደርጎ እንዲወሰን የተደረገውና ይሄም ህጋዊ አይደለም። ሂደቱም በራሱ በፓርቲ ሳይሆን መወሰን ያለበት ምክር ቤት ነው መወሰን ያለበት ይሄም ራሱ ህገወጥነት ነው። ኮሮና ወረርሽኝ ባለበት ጊዜ ምርጫ ማካሄድ አስቸጋሪ ነው ያለው የዓረና መግለጫ፣ ህዝብ ሰብስቦ ማወያየት በማይቻልበት ሁኔታ ምርጫ ማካሄድ አይቻልም ሲሉ አቶ አምዶምም ተናግሯል። እንዲሁም የምርጫ ሂደቱ ለዓረና ትግራይ እያገለለ ነው ብለዋል። ይሄ ምርጫ እንዳይካሄድ ምክንያት የሆነው ኮሮና ቫይረስ ወረርሽኝ ነው። ይሄ ከአገራችን አልፎ በዓለም አቀፍ ደረጃም ጉዳት እያደረሰ ያለው በሽታ ነው። ጉዳቱ የሚታወቅ ነው። የትግራይ ክልልም ይሄ በሽታ አደገኛ ነው ብሎ ፌዴራል መንግስት አስቀድሞ በጊዜ አዋጅ አውጆበት ነበረ። ይሁን እንጂ ወደ ስልጣኑ መጠጋት ሲጀመር ራስን ያወጀውን የአስቸኳይ ጊዜ አዋጅ በመሻር ወይም በመጣስ ምርጫ አካሄዳለሁ ብለዋል። ምርጫ ሲባል የአንድ ቀን ክንውን ብቻ አይደለም። በርካታ ወራቶች ዝግጅት ያስፈልጉታል። ከምርጫ ቁሳቁስ ማዘጋጀት የምርጫ ሂደቱ በፓርቲዎች መወያየት፣ መወሰን በዋናነትም ምርጫ ቦርዱ ራሱ ሊመራው ይገባል። ስለዚህ ይሄ በማይካሄድበት ጊዜ በአንድ ወር ውስጥ ምርጫ አካሄዳለን ማለት የቀልድ ቀልድ ነው። ከዚህ በፊት ከነበረ ተሞክሮና አሁን ያለው የምርጫ ሂደት በመገንዘብ አርና ትግራይ በክልሉ የሚካሄድ ምርጫ ነጻ፣ ፍትሃዊ፣ ህገ መንግስታዊ አይደለም ብሎ በማመን በምርጫው እንደማይሳተፍ ገልጿል። በአሁኑ ጊዜ ህወሀት እያደረገው ያለው እንቅስቃሴ ይህ ህገ መንግስታዊና ህገ ወጥ ነው ያለው መግለጫው፣ ይህንን ውሳኔውን ዳግም አይቶ እንዲተው ጠይቋል። በዚህ ደግሞ ከሌሎች ፓርቲዎች ይሆን ለብቻው ከፌዴራል መንግስት እውነተኛ የሆነ ድርድር ሊያካሄድ ይገባል ሲል አረና ትግራይ መክረዋል። አረና ለኢትዮጵያ የፌዴራል መንግስትም በመግለጫው ነቅፏል። የፌዴራሉ መንግስት ምርጫ ለማራዘም የሄደበት ጉዞ ትክክል አይደለም ብለዋል። ምርጫው የማራዘም ሂደትና በቀጣይም ምርጫው ለማካሄድ የኮሮና ቫይረስ ስጋት አይደለም ብለው የሚወስን አካል ገለልተኛ አይደለም ብለዋል። አረና የፌዴራሉ መንግስት የኮሮና ቫይረስ በኢትዮጵያ ስጋት ሆኖ እስከቀጠለ ድረስ የፌዴራሉና የክልሉ ምክር ቤቶች ስራቸውን እንዲቀጥሉ ያስፈጻሚ አካል ስልጣንም እንዲራዘም መወሰኑ ይታወሳል። ውሳኔው ህግ መንግስታዊ ትርጉም የመፈለግ ሂደት እየተፈጸመ መሆኑን ሲገልጽ ቆይቷል። በትግራይ ክልል ደግሞ የክልሉ ገዢ ፓርቲና ሌሎች ሶስት ፓርቲዎች በክልሉ ምርጫ መካሄድ አለበት ካልሆነ ህጋዊ መንግስት አይኖሩም በማለት በክልሉ ምርጫ እንዲካሄድ አቋማቸው ሲገልጹ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ። የመጨረሻው የመጽሔት ክፍለ ጊዜ ዘገባ ወዲህ ወደ ዩናይትድ ስቴትስ የሚመልሰን ነው። በመላ ዩናይትድ ስቴትስ በኮቪድ-19 የተያዙ ሰዎች ቁጥር አራት ሚሊዮን መድረሱን ተከትሎ እንደገና በመከፈት ላይ የነበሩ አብዛኞቹ ክፍለ ግዛቶች እቅዳቸውን እያዘገዩ ናቸው። መንግስት የሚሰጠው ድጎማ ማብቂያው ጊዜ ገደብ እየተቃረበ በመሆኑ በዚህ ሁኔታ ውስጥ ስራ አጥተው የሚቀመጡ ሰዎች የወደፊት እጣ ፋንታቸው ላይ እርግጠኛ ለመሆን አልቻሉም። የሪፐብሊካን ፓርቲ የመወሰኛ ምክር ቤት አባላት ስራ ላጡ ሰዎች ድጎማ የሚሰጥ አዲስ እቅድ ይዘው ብቅ ብለዋል። በዚህ ዙሪያ ኢሻ ሳራይ ያጠናቀረችውን አጭር ዘገባ ጽዮን ግርማ ታቀርባለች።